ከአራት ወራት በላይ ባስቆጠረው በኦሮሚያ ክልል በሚካሄደው የተቃውሞ እንቅስቃሴ ከመቶ በላይ ሰዎች ህይወት መጥፋቱ እና በሚሊዮኖች የሚቆጠሩ ንብረትም ከስራ ውጪ መሆኑ ተሰምተዋል። ንብረታቸው ላይ ጉዳት የደረሰ የአገር ውስጥም ሆነ የውጭ ባለሀብቶች የኢትዮጵያ መንግስት ካሳ እንዲከፍላቸው መጠየቃቸውን በኢትዮጵያ ኢንቨስትመንት ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጌታሁን ነጋሽ ለዶች ቬሌ ገልጸዋል። ካሳውን ለመክፈል የኮሚሽኑ ቦርድ የጉዳቱን መጠንና በምን መልክ መስተናገድ እንደሚገባ ሲገባ እያጠና መሆኑንና ውሳኔውን እየተጠባበቁ መሆናቸውንም አቶ ጌታውን ጨምረው ያስረዳሉ። በኦሮሚያ ክልል ለተቃውሞ መንሴ ከሆኑት አንዱ በግብርና የሚተዳደሩ የክልሉ ነዋሪዎች በኢንቨስትመንት ስም ቦታቸው ካለፍላጎታቸው እና ያለበቂ ካሳ እንዲለቁ በመደረጋቸው እንደሆነ ዘገባዎች ያመለክታሉ። በተቃውሞ እንቅስቃሴ ከመንግስት ኃይሎች ጋር በተፈጠረው ግጭትም ለባለ ሀብቶች በተሰጡ ቦታዎች ላይ ጥቃት እንዲደርስ እና ነዋሪዎችም መሬታቸውን መልሶ እንደተረከቡም ተሰምተዋል። ህብረተሰቡና መንግስት መካከል አለመግባባት ስፈጠር የመንግስት ተቋማት እና የኢንቨስትመንት ዘርፎች ላይ ጉዳት መድረሱ እንደሚጠበቅ የጠቆሙት አቶ ጌታሁን ለነዋሪዎቹ ተገቢ ካሳ መክፈልን አስመልክቶ እንዲህ ይላሉ። እስካሁን ባለ ሁኔታ የትኛውም ኢንቨስትመንት ፕሮጀክት በሌላ ባለ ንብረት ይዞታ ላይ ተደርቦ የተሰጠ የለም። ቀድሞ ተለቆ ተገቢው ካሳ ተሰጥቶ እነዚህ ሁኔታዎች ከተጠናቀቁ በኋላ ነው ወደ ባለሀብቶች ሊሸጋገር የሚችለው። ዲቴል ኢንፎርሜሽኑን ግን መሬትን እያስተዳደሩ ያሉት የክልል መንግስታት ከመሆናቸው ጋር ተያይዞ የመሬት አስተዳደር ጉዳይ የክልል ኢንቨስትመንት ጉዳይ ነው። ከዛ ጋር ተያይዞ እነሱ የሚያውቁት ቢሆንም በአጠቃላይ አሰራር ግን እንደ መርህ በሀገር ደረጃ ያለው ትሬንድ የአንዱን ፕሮጀክት ለአንዱ የተሰጠውን ቦታ ለሌላ የመስጠት ነገር የለም ወይንም አላግባብ የተፈናቀሉና ተገቢው ካሳ ሳይሰጣቸው ይሄዱ የሉም። ግን በርክክቡ ላይ መጠነኛ የሆኑ ስህተቶች፣ ግድፈቶች አይኖሩም ብሎ መናገር አይቻል ይሆናል። ስማቸው እንዲጠቀስ ያልፈለጉት የመቱ ኢሉባቦር ነው ነዋሪ የሆኑ ግለሰብ የግጭቱ ሰበብና መንሴ ከመንግስት በኩል ያለው ወቅታዊ ሁኔታ በመሆኑ መንግስት ካሳ የመክፈል ኃላፊነት አለበት ይላሉ። ዋናው ጉዳይም ካሳው ይከፈል አይከፈል የሚለው ሳይሆን ይላሉ እሳይ ሰጪው ለተፈጠረው ችግር መቋጫው ምን መሆን አለበት ነው ስሉ ጠይቀዋል። እንደሳቸው አባባልም ለተነሳው ተቃውሞ መሬት አንድ ምክንያት ቢሆንም ህብረተሰቡ መንግስት ላይ ያለውን ብሶት እና በየጊዜውም የሚወጡ ህብረተሰቡ የማይቀበላቸው ፖሊሲዎችና ህጎችም መ ሳይንሲዎች ናቸው ብለዋል። ኦሮሚያ ላይ ብቻ አይደለም፣ አዘ ኦል ኢትዮጵያ ላይ ችግር አለ። በጣም ወደ ንግዱ አካባቢ ላይ ሲገባ ያለው ችግር አለ። ማህበራዊ ኑሮ በሚኖረው አካባቢ ላይ ያለው ብዙ ችግር አለ። ኢቨን ራሱ በመንግስት ሰራተኛው ላይ ያለ በጣም ብዙ ችግር አለ። ሁሉም መንግስት ላይ እያማረረ ነው ያለው። እኔ ለምሳሌ ነጋዴ ነኝ። ወደ ንግዱ ስትመጣ ነጋዴውም ራሱ ከተማሪው ጋር ተቀላቅለው ድንጋይ ሊወረውር ምንም አልቀረም። ብሶቱ ማለት ነው። እየተጠየቀን ያለውና እየከፈልን ያለው ግብር ከአቅማችን በላይ ነው። እየተደ እየደረገብን ያለው ጫና አለ። የቫት ችግር አለብን። ስለ ቫት ህብረተሰቡ ስለ ቫት ምንም ነገር ሳይገባው ወደ ቫት ውስጥ አስገብቶ በጣም የማንወጣበት ማጥ ውስጥ ነን ያለ ነው። ያ ጭንቀት በላሳችን ላይ አለ። እንደገና ግብር ዓመት ሲደርስ ደግሞ የምንጠየቀው ግብር ከአቅማችን በላይ ነው። በጣም ብዙ ችግሮች አሉብን። አሁን እኛ እና ሁሉም የየራሱ የሆነ ራስ ምታት አለበት። ዘመኑ ታፈረ የጤና ባለሙያና የጎጃም አካባቢ ነዋሪ ናቸው። በአገሪቱ ውስጥ ያሉት ኩባንያዎች መንግስትን አምኖ እየሰሩ በመሆኑ መንግስት ከለላ እንዲሰጣቸው ነው የሚያሳስቡት። መንግስት ማድረግ አለበት ያሉትንም እንደሚከተለው ያብራራሉ። መንግስት የተቻለውን ያክል ከለላ ለእነዚህ ድርጅቶች ኢትዮጵያን ለማሳደግ ፈርዛት ማተር እነሱም አብረው ለማደግ ለሚመጡ ድርጅቶች የተሻለ ከለላ ቢሰጣቸው። ምክንያቱም ያ ከድህነት መውጣት አለብን። ከድህነት ስትወጣ ደግሞ ኢንቨስትመንቶች መስፋት አለባቸው። እነዚህ ኢንቨስትመንቶች እንዲሰፉ ደግሞ ሰዎቹ አገሪቱ ሰላም አለ ብለው ወደው መምጣት አለባቸው። ወደው እንዲመጡ ደግሞ አሁን ላይ ያሉ ድርጅቶች ሴት መሆን አለባቸው። የተሻለ ጥበቃ ቢደረግላቸው፣ በተለይ የውጭ ኢንቨስትመንትን የተሻለ ማድረግ ጥሩ ነው ብዬ አስባለሁ። በዶቼ ቬሌ የፌስቡክ ድረገጽ ላይ ይህን ጉዳይ አስመልክቶ በተደረገው ውይይት አብዛኞቹ መንግስት ንብረታቸው ለተጎዱ ካሳ መክፈል እንዳለበት ጠቁመው የጠፋው የሰው ህይወትስ እንዴት ልካስ ይችላል ስሉም ጠይቋል።